የአማራ ክልል ጠቅላይ ፍርድ ቤት የነ አቶ በረከት ስምዖንን የመከላከያ ምስክሮች ለመስማት ለታህሳስ ሰላሳ ተለዋጭ ቀጠሮ ሰጥቷል። አስቴር ምስጋናው ከባህር ዳር ያደረሰችን ዘገባ አለ። አሁን ለማቅረብ የምንችል ይመስላል። ብርሃን ኃይሉን እየተጠባበቅን ነው። የአማራ ክልል ጠቅላይ ፍርድ ቤት የአቶ በረከት ስምኦንንና የአቶ ታደሰ ካሳን የመከላከያ ምስክሮች ለመስማት የተሰየመ ቢሆንም አንደኛና ሁለተኛ ተከሳሽ የሰነድና የሰው ምስክሮች ባለማቅረባቸው ለሌላ ጊዜ እንዲቀርቡ ትዕዛዝ ሰጥቷል። የእነ አቶ በረከት ጠበቃ በተለይ አስፈላጊ የሆኑ የመከላከያ ሰነዶች ለዛሬ የፍርድ ቤት ውሎ መድረስ ስላልቻሉ ከቀጣዩ ቀጠሮ ቀን በፊት እንድናቀርብ ይፈቀድልን ሲሉ ፍርድ ቤቱን ጠይቀዋል። አቃቤ ሕግ የተሰጠው ምክንያት ተቀባይነት የለውም በማለት ቅሬታ ቢያቀርብም በአጭር ጊዜ ሲኖዶቹን የሚያቀርብ ከሆነ እንደማይቃወም ተናግሯል። የሦስተኛ ተከሳሽ የአቶ ዳንኤል ግዛው ጠበቃ ባለ 150 ገጽ የሰነድ ምስክርና ካሉት ስድስት የሰው ምስክሮች መካከል ሶስቱን አቅርበው የመከላከያ ምስክሮችን ለማሰማት ቢሞክሩም አቃቢ ሕግ ምስክሮቹ በአንድ ላይ መቅረብ አለባቸው፣ ምክንያቱም ዛሬ የተገናኙና ያልተገናኙ ምስክሮች ተናበው ምስክርነት ስለሚሰጡ ፍትህን ሊያዛቡ ይችላሉ በሚል ተከራክሯል። የተከሳሹ ጠበቃ የአቃቢ ሕግ ክርክር ባለመቀበሉም ፍርድ ቤቱ በአብላጫ ድምፅ የሶስተኛ ተከሳሽ የመከላከያ ምስክር በአንድ ላይ እንዲገኙ በሚል ትዕዛዝ ሰጥቷል። ፍርድ ቤቱ በመጨረሻም ከአንደኛ እስከ ሶስተኛ ክስ የተመሰ የተመሰረተባቸው አቶ በረከት ስምኦን፣ አቶ ታደሰ ካሳና አቶ ዳንኤል ግዛው አለን የሚሏቸውን የሰነድና የሰው የመከላከያ ምስክሮችን ከታኅሳስ 30 2012 ዓ.ም በፊት እንዲያስመዘግቡ ትእዛዝ ሰጥቷል። ፍርድ ቤቱ የተከሳሾችን የመከላከያ ምስክሮች ለመስማት ለታኅሳስ 30 ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው። ባህር ዳር።